የባህል መድረክ ለነገሩ የሰው ልጅ ባህሪ ሕይወቱ ሂደቱን የምታቂው ከወጣ በኋላ ነው ከማህበረሰብ አሁን ፕሬዚደንት ትራምፕ ፕሬዚደንት ከመሆናቸው በፊት ባለሀብት ናቸው። ባለሀብት በነበሩበት ሰዓት ግን አሁን ለሴትም ያላቸው ለባህልም ያላቸው ለንግግርም ያላቸው ስርዓታቸውን የገመገመው ሰው አልነበረም። አገር ስታስተዳድር እንግዲህ ስርዓት ሊኖር ይገባል ከሚል አንጻር ሲታይ እሳቸው የመጡበትም ሁኔታ እጅግ በጣም ጋጥ ወጥ ብለው ይሻላል በእኛ ሀገር ቋንቋ ጋጥ ወጥነት የተላበሰ በጣም እንደ ሴትም እንደ ማንም ሆነ ስታስዩ ልትገምቹ ማትች ቋንቋዎች የሚጠቀሙ ሰው ናቸው። በአለ ሲመቱ ተፈጽሞ ሙሉ በሙሉ ስልጣኑን ከተረከቡ አስራ አምስት ቀናት አልደፈኑም። በየቀኑ የሚያወጧቸው ህግ ጋቶች ግን አለምን ማስደንገጡ የልዕለ ሀያሏን ሀገር ነዋሪዎች ደግሞ ማሸማቀቁን ቀጥሏል። ፕሬዚደንት ዶናልድ ትራምፕ ዛሬ ደግሞ ምን ትዕዛዝ ያስተላልፉ ይሆን የየቀን የዓለም ጥያቄ ሆኗል። ፕሬዝዳንት ትራምፕን አስመልክቶ በመግቢያ ላይ ያደመጥናት በዩናይትድ ስቴትስ መዲና ነዋሪዋን ጋዜጠኛ ቅድስት ተስፋዬን ነበር። ጤና ይስጥልኝ አድማጮች እንደምንሰንበታችው! በእየለቱ አጀብ የሚያስብሉት ፕሬዝዳንት ዶናልድ ትራምፕ ባለፉት ቀናት ከሰባት የዓለም ሀገራት የሚመጡ ዜጎች ወደ ሀገሬ ወደ ዩናይትድ ስቴትስ አይገቡም የሚል ትዕዛዝን ካስተላለፉ በኋላ የሰው ለሰው ግንኙነቱ፣ አብሮ የመኖሩ፣ የኪነ ጥበብ ዘርፉ፣ የባህል ልውውጡ ሁሉ አጠያያቂ ደረጃ ላይ መሆኑ እየተነገረ ነው። በዛሬው ዝግጅታችን የዩናይትድ ስቴትስ አሜሪካ የጉዞ እገዳና በዓለም ሕዝብ መካከል ያለውን ባህላዊ፣ ፖለቲካዊ ብሎም የሰው ለሰው ትስስር ላይ የሚያስከትለውን ተጽዕኖ እንዳሰሳለን። መልካም ቆይታ። Let's pretend we're just two people. And you're not better than me. I'd like to ask you some questions if we can speak honestly. What do you feel when you see all the homeless on the streets? Who do you pray for at night before you go to sleep? ትራምፕ ወደ ስልጣን ከመጡ ጀምሮ በየዕለቱ አዳዲስ አጨቃጫቂ ነገር ይዘው ብቅ ሳይሉ ቀርተው አያውቁም። የአሜሪካ ነዋሪም ከበዓለ ሲመታቸው የጀመረ በተለያዩ የአሜሪካ ግዛቶች እየተቃወማቸው ሰላማዊ ሰልፍ መውጣቱን ቀጥሏል። ትራምፕም ቢሆኑ በቃሌ የሚገኝ ነኝ ሲሉ ነው እራሳቸውን የሚገልጹት። አንዳንዶች ጤነኛ መሆናቸውን ሁሉ የሚጠራጠሩ አሉ። ትራምፕ ከቀናቶች በፊት ከሰባት ሀገራት ዜጎች ወደ ዩኤስ አሜሪካ እንዳይገቡ ትዕዛዝ ካስተላለፉ በኋላ እንኳ በአስር ሺዎች የሚቆጠሩ ጀርመናውያን የዚህ የዶናልድ ትራምፕ ሕግ ሰለባ መሆናቸው ተነግሮ ነበር። ምክንያቱ ደግሞ እነዚህ ዜጎች ከጀርመን ዜግነት ሌላ ትራምፕ ወደ ዩኤስ አሜሪካ እንዳይገቡ ካገዷቸው ሀገራት የመጡና ይህንኑ የትውልድ ሀገራቸውን የዜግነት መለያ በሁለተኛ መታወቂያነት በመያዛቸው ነበር አሁን ግን ሁለት ዜግነት ያላቸውን የአውሮፓ ነዋሪዎች አይነካም ተብሏል። ድሮም ቢሆን እኮ ከአሜሪካውያን ጋር ይህ ነው የሚባል ግንኙነት የለንም ያሉን በዶይቸ ቨለ የአረበኛ ቋንቋ ክፍል ጋዜጠኛ፣ የኢራቅ ጉዳይ ከፍተኛ ተንታኝ ትውልደ ኢራቃዊው የጀርመን ዜጋ ሐሰን ሁሴን። በዚህም አለ በዚያ በኢራቅና በዩናይትድ ስቴትስ መካከል የነበረው ባህላዊ ግንኙነት እጅግ ጠባብና ያንድ ወገን ነበር ማለት ይቻላል። አሁን ትራምፕ ባሳለፉት ውሳኔ ደግሞ ጭልጭል የሚለው ግንኙነታችን እስከነ ጭራሹ አክትሞለታል ደስታሽታት ፍንደት የኢራቅ ጉዳይ ከፍተኛ ተንታኝ ትውልደ ኢራቃዊው የጀርመን ዜጋ ሐሰን ሁሴን ትራምፕ በዋሽንግተኑ ቤተ መንግስት ከሚቀመጡ ይልቅ እዚያው በተሽቆጠቆጠው ሰማይ ጠቀሱ ህንጻቸው ቢደበቁ ደህንነታቸው የተጠበቀ ይሆናል ሲሉ ነው መልእክት ያስተላለፉላቸው ልዙ ለትራምፕ ምንም አይነት መልእክት ማስተላለፍ የሚቻል አይመስለኝም። እንደሚታወቀው ሰውየው ሰባ ዓመታቸው ነው። በዚህ ዕድሜያቸው ከህይወታቸው ምንም ትምህርት አልቀሰሙም። በሰባ ዓመታቸው ልነግራቸው የምችለው ውዱ ትራምፕ ሆይ፣ ዋይትሃውስ ከመኖር እዚያው በነበርክበት በሰማይ ጠቀሱ ብልጭልጭ ፎቅ ቤትህ ብትቀመጥ ደህንነትህ የተጠበቀ ይሆናል ከማለት ሌላ ምንም ልመክራቸው አልችልም። በጣም የ የሚያሳዝነው ሰው አሜሪካውያንን መምራቱ ነው። ቱጃሩ ዶናልድ ትራምፕ ማናለብኝነታቸው የስልጣን መንበሩን ከተቆናጠጡ በኋላ ብሷል ያለን በዩናይትድ ስቴትስ ሲኖር ሶስት አስርት አመታትን ያስቆጠረው ታዋቂው ገጣሚ ኢሳያስ ልሳኑ ፕሬዚዳንቱ ሰውኛ ነገር የላቸውም ሲል ይገልጻቸዋል። በመጀመሪያ በጣም እጅግ አሳዛኝ ነው። በአሜሪካ ህይወት ውስጥ በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ነው። በጣም እንኳንስ እንዲህ አይነት በአነጋገር በአነጋገር ደረጃ ጸያፍ የሆነ እንደው መስመር የለቀቀ በሴቶችም ላይ ያለው ንቀትና እንደው ጋጥ ወጥነት በሰው ሰብዕና ውስጥ ሲገለጽ ቀርቶ እንደው አለባቸው እንኳን ከሚስታቸው ውጭ እንኳን እንደው ሞክረዋል የተባሉ ቀደምት የሆኑ እጩ ፕሬዚደንቶች እንደው ድምፅ አጥተው የተወገዙበት ሀገር ነው ያለ ነው። ግን አሁን ያው እንደሚታወቀው ፕሬዚደንት ሆነው የተመረጡት በአነጋገራቸው ከአሜሪካ ባህል እኔ ከኖርኩበት እንግዲህ ወደ ሶስት አስርተ ዓመት ሊሆነኝ ነው እዚህ ሀገር ከኖርኩኝና ከኖርኩበት ካየሁት፣ ከተማርኩት፣ ካስተዋልኩት አም በተቃራኒ የሚቆም አነጋገር ጠያፍ አነጋገር ነው። ከሁሉም በላይ ደግሞ በድርጊትም የሚገለጽ ነው። በተለይ እንደው በድብቅ ተቀርጦ በኋላ ላይ በእጩነት በሚወዳደሩበት ጊዜ ለሕዝቡ የቀረበው ቪዲዮ ሴት ላይ ያላቸውን ንቀትም ጭምር ነው ያሳየው። መመረጣቸው ራሱ የሚገርም ነው። አሁንም ደግሞ በፕሬዚደንትነት መንበሩ ላይ ከተቀመጡ ኋላ በኋላ እንደው ከባህላችን ከሰውኛም ኧረ እንደው ከሰው ቫሊው ወይም እሴት ፋይዳ ውጪ በተቃራኒ የሚቆም አነጋገር ነው ያላቸው። በጣም እኔ ብቻ ነኝ፣ እኔ ትክክል ነኝ ከኔ ውጭ መሰማት የለበትም። እኔ ያልኩት ካልሆነ እኔ ነኝ አሸናፊ የሚል ስሜት ጭምር ነው ያላቸው። እንደው ትንሽ እንኳን ትሁት የመሆን ዝንባሌ የላቸውም። የፕሬዚዳንት ዶናልድ ትራምፕ የማን አለበኝነት ባህሪ እንዲህ ይገናል ብሎ እየጠበቀ አልነበረም ስትል የምትገልጸው በዚያው በዋሽንግተን አካባቢ ነዋሪ የሆነችው ጋዜጠኛ ቅድስ ተስፋዬ በበኩሏ ማንም ይሄ ነገር ይመጣል ብሎ አያስብም። ሀገሩ ሰፊ እንደመሆኑ መጠን የተለያየ ሁኔታ አለው። በዚህ እኛ የምንኖርበት ዋሽንግተን ዲሲ፣ ቨርጂኒያ፣ መሪላንድ ያለው ሕብረተሰብ እና ሌላው የሚያስበው ነገር አንድ ላይሆን ይችላል። እኛ እዚህ አካባቢ የኖረ ሰው ለምዶታል። ይሄ ከአካባቢው የበለጠ ባህሉን የሌላውን ሀገር ፍቅሩን የሌላውን ሀገር ወጉን የለመደ ነው። ስለዚህ እዚህ አካባቢ ሰው ያስደነግጣል። ፍጹም የማያስበው ነገር ነው። ጎረቤቱ ነው፣ አጠገቡ ጋር ከልጆቹ ጋር ሰው ነው የተለያየ ዜጋ ነው። አጠገቡ ጋር ያለው ማን ምን እንደሆነ የማያውቅም ሰው አለ። ይሄ ነገር ከባድ የሚሆነው ትልቁ ትልቁ ነገር ሃይማኖት ነክ ነው። ሁለተኛ ነገር ደግሞ በዚህ በሜክሲካኑ ደረጃ ስታይ ደግሞ በጣም አንዳንድ ጊዜ አሜሪካንን ስታያት ለ የሜክሲካን ሀገር ያለች ያለ ያህል የሚመስሉ በጣም ብዙ ሜክሲካያን አሉ እዚህ አካባቢ እና አንዳንድ ጊዜ የምትወስጂው እንደዚህ ውሳኔ ሲወሰድ የምትፈሪ ከዛ ከውጭ ካለው ሰው ጋር ብቻ አይደለም ውስጥሽ ያለውም ሰው ምናምን ስሜት እንደሚሰማው ነው። ከልጆች ልጆች እንዳታጫውች ሊያደርግሽ ይችላል። ይከብዳል። ምልሽ ልጆች ላይ በተለይ ልጆች ላይ የሚፈጥረው ነገር ደግሞ በጣም ከባድ ነው። በዚህ አጋጣሚ ምልሽ አሁን እነዚህ ሰባት ሀገራት ይባል እንጂ ፕሬዚደንት ትራምፕ በዚህ የሚቆመው አመለካከት የላቸው አሁን እንኳን ምልሽ ይሄን ይሄን ብለው ከመወሰኑ ውጭ የአምባገነን ባህሪም እራሱ አላቸው። ያ ማለት ነገ ጠዋት ሁሉም ሰው ተነስቶ በዚህ ሀገር ላይ የሚከበረው በዓል ይሄ ሴሴ ነው፣ እንደ አሜሪካን ልበሱ፣ እንደ አሜሪካን ሆኑ ልሉ ይችላሉ። የምታውቂው ነገር የለም እና እንደ አንድ የሌላ አገር ዜጋና አሜሪካዊ ሆነሽ ስታዩ በጣም የሚከብድ ነገሮች ታለሱ። በስነ ግጥሞቹ የሚታወቀውና በዚያው በዋሽንግተን ዲሲ አካባቢ ሲኖር ከሁለት አስርተ አመታት በላይ ያስቆጠረው ሳምሶን ደምሴ የተፈራ በበኩሉ የአሜሪካ ዲሞክራሲ ፈተና ላይ መውደቁን ይናገራል። እንግዲህ የአሜሪካን የዴሞክራሲ ባህል በሁለት የተለያዩ ሀሳቦች ጥጎች ላይ እንደ ልብ መወያየት፣ የመቃወም መብት የሚሰጥ ነው እና አሁንም ፕሬዚዳንት ትራምፕ ከተመረጡ በኋላ የሚታየው የተቃውሞ ሰልፍ አዲስ ቢሆንም ብዙ ጊዜ ፕሬዚዳንቶች ከተመረጡ በኋላ እንዲህ አይነት ተቃውሞ ታይቶ አይታወቅም። ነገር ግን ሰሞኑን በሚወጡት ሕጎች ላይ በጣም ጠንከር ያሉ ተቃውሞዎች እየታዩ ነው እና እንግዲህ ይህንን አቻችሎ ወደ መሀል ማምጣት የሚችል ሀሳቦች ያስፈልጋሉ። በሁለት የተካረ ጽንፍ ነው ያለው። ያንን እንግዲህ ሚዲያውም ኃላፊነት አለበት፣ ፖለቲካ ተመራጮችም ኃላፊነት አለባቸው እና አሜሪካን ዲሞክራሲ ፈተና ውስጥ የገባ ይመስለኛል እኔ እና ይህንን ፈተና እንዴት አድርጎ እንደሚያልፍና እንደሚወጣው እንግዲህ እያየ የምንሄደው ነገር ነው። በሶስተኛው አለም አይደለም ዘመኑ በሚባሉት ማህበረሰብ ዘንድ ከአንድ ተራ ሰው የማይጠበቅ አነጋገር ነው የሚናገሩት። ባህሉም ሆነ የፖለቲካው አቅጣጫ የሚያመራው ወዴት እንደሆነ አይታወቅም ሲል የሚጠይቀው ጋዜጠኛ ኢሳያስ ልሳኑ ዋንስ የአሜሪካ ፕሬዚደንት እንግዲህ የርሳ አያ ለምንላት ሌላ አያ ለምንላት ሀገር ውስጥ ተቀምጠን እንዲህ ያን ነገር መስማታችን የሚያሳዝንም ነው የሚያስገርምም ነው ወዴት አቅጣጫው ምን እንደሆነ መገመት ያዳግታል ባይ ነኝ። እንኳንስ በኢትዮጵያ ባህልማ አይደለም እዚህ በምናውቀው በዘመነው ሀገር ባህል እንኳን ተቀባይነት የሌለው አነጋገርና አካሄድ ነው ያላቸው ፕሬዚደንት ዶናልድ ትራምፕ ናቸው። ይህ አምባገነንነት ከሌላ አህጉር ተጋብቶባቸው ይሆን? ገጣሚ ኢሳያስ ልሳኑ ጥርጣሬ አለው። እኔ እንደው ይቅርታ ይደረግልኝና እርሳቸው ብቻ ሳይሆን እንደ አንዳንዱ ነገር የተጠና ይመስለኛል፣ በተለይ ከዚህ ከነጭ የበላይነት ስሜት ከአውሮፓውያኑ መምጣት ጋራ እንደው በየድብቁ በየጓዳው ይደረጉ የነበሩ እንቅስቃሴዎች የነዚህ ኬኬ ወይም ደግሞ በጣም አክራሪ የሆኑ ነጮች የሚያደርጉት አሜሪካንን ውስጥ በሀያ ሀያ አራት የነጩ ቁጥር ወደ ማይኖሪቲ ወይም ደግሞ አናሳ ስለሚመጣ ያንን ከአሁኑ መከተልና መያዝ አለብን የሚሉት ክፍሎች መከተል አለባቸው፣ ፕሬዚደንቱ ብለው የሚያስቧቸውን እርምጃ እየወሰዱ ነው ያሉት። እርሳቸው የሚወስዷቸው እርምጃዎች እንደ ቀላል ይታያሉ። እንዲሁ በጋጠወጥነታቸው በአነጋገራቸው ብልግና የተነሳ ትኩረታችን ወደዛ አመዘነ እንጂ የሚወስዷቸውን አሁን በኤግዜክቲቭ ኦርደር ወይም ደግሞ በስራ አስፈጻሚው አካል የሚወስዷቸው እርምጃዎች የተጠኑና ምናልባትም አሻግረው ለሚያዩት አሜሪካንን ንጹህ የአውሮፓውያን የበላይነት ያለበት አላቃው ህብረተሰብ፣ ነጭ የሆነበትን ህብረተሰብ ከመገንባትና ከመጠበቅ ጋር የተያያዘ ነው ብዬ አምናለው። ለዚህ ማስረጅ የሚሆነው የመጀመሪያው የስደተኞቹን ህግ ማውጣት ነው። ሁለተኛ የእስልምና ሃይማኖት ተከታዮችን ማግለል ነው። በኢሚግሬሽን ላይ ያለው አሁን የወጣው ፖሊሲ በቀጣይነት እንግዲህ ወደ አሜሪካ ውስጥ የሚገቡትን የሌላ ሀገር ዜጎች ነጮች፣ ከነጩ ውጭ ያሉትንም የሚቆጣጠሩበት መስክ ነው እና በቀላል መታየት የለበትም የተጠናና እንደው ስራዬ ተብሎ የሚካሄድ ነው። ይሳካላቸዋል ማለት አይደለም። የአሜሪካ ህብረተሰብ፣ ሰፊው ህብረተሰብ ተቃዋሚ ነው። ግን አሁን በያዙት አካሄድ እና በአካባቢያቸው ዙሪያቸውን በተከበቧቸው የካቢኔ አባላት እና ይህን ሊያስፈጽሙ በመጡ በተለይም በአማካሪያቸው ስቲቭ ባነን በሚባለው ኦልትራ ላይት የሆነ በጣም አክራሪ የቀኝ ሲገፋ የነበረው ግለሰብ ዛሬ ናሽናል ሴኪሪቲ ቢሮ አባል ሆኖ እሳቸውን በማማከር ደረጃ ላይ ስለሚገኝ ነገሩ በቀላሉ የሚታይ አይደለም። ብሔረተኝነት እንቅስቃሴ በአሜሪካ ውስጥ ተጀመረ የሚያሰኝ ነው። አንዳንድ ግን ትኩረታችንን እሳቸው በዚህ በትዊተሩ በብልግናው ውይይታችን እሱ ላይ እንዲያጠነጥን ይደረጋል። የሚወስዷቸው እርምጃዎች ላይ ብዙ ትኩረት እንዳይደረግ የሚፈልጉም ይመስለኛል። ዲስትራክሽን አይነት ነው፣ ደዋላ አይደለም። ሀሳባችንና ትኩረታችንን ወደ ሌላ ወስደው እሳቸው ግን የሚፈልጉትን የሚወስዱ ፈላጭ ቆራጭነታቸው ከዛ የሚመነጭ ነው። ይህን ለማድረግ መቼም ዞሮ ዞሮ አድርጉ ማለት ነው። ያለባቸው ያላቸውን ፓወር ወይም ደግሞ ሀይል ተጠቅመው ማለት ነው። አፍሪካን እየመሰሉ ነው የሄዱት። ለአፍሪካና ዲክቴተሮች ወይም አምባገነኖች ደግሞ ፀሐይ እየወጣላቸው ነው የሚመስለው። እንደውም ጥሩ ጓደኛ ያገኙበት ጊዜ ነው ብዬ ነው የማምነው። ግን ይሳካላቸዋል አይመስለኝም። በአሜሪካ ህብረተሰብ እና በማየው እኛ ራሳችን አሜሪካኖች ነን አሁን እዚህ በዜግነት ደረጃ። ስለዚህ ድምፁ ቀላል አይደለም። አሁን ትላንትና ትልቅ ሰላማዊ ሰልፍ ነበረ እዚህ እና በጣም ብዙ ሰው ተቃዋሚ ነው። እያደረ ሰው የሚነቃበት ጊዜ ነው የሚመጣው፣ በየ ነው ማምነው። በተረፈ እንግዲህ እንዳይሳካላቸው ነው ጸሎታችንም ትግላችንም የሚሆነው በኛ በኩል። ጋዜጠኛ ቅድስት አለም እየተቀየረ የሰው ሰውነቱ ስነ ምግባር እየጠፋ በሚለው ሀሳብ ትስማማለች? አንድ ሰው ያሉት አነጋገር ትገልጽልሽ ፕሬዚደንት የሆኑት እኚህ ትራምፕ ምንም ያልተጠቀሙት ነገር የለም። ላለመመረጥ አሉ ግን ተመረጡ፣ የሚል በጣም ደስ የሚል አነጋገር ተናግሯል። ዘመኑ ከባድ ነው ምልሽ፣ ጥንታዊ የሆነው በዓለም አቀፍ ደረጃ ራሱ ስርአቱ ወጉም የጠበቀ ነገር እየቀረ ቅዱስ በበብልግና እየተተካ የመጣበት ጊዜ ላይ ነው የደረስ ነው። ያም ሆነ ይህ ይላል የመናዊው የዶቸበለ ጋዜጠኛ ለትራምፕ ባስተላለፈው መልእክት። ፕሬዝዳንት ትራምፕ ለመታወቅ ብለው እባክዎ የተሳሳተ ፖለቲካ አያራምዱ። አቶ ትራምፕ እባክዎ ታዋቂ የሚሆኑበትን መንገድ ብቻ አያስቡ። በሚሊዮን የሚቆጠሩ ሰዎችንም በወንጀለኝነት በጅምላ አይጠርጥሩ። ሃይማኖትንም በወንጀል ጥርጣሬ ውስጥ አይክተቱ። የእርሶ ጠላት አንድ ሃይማኖት አሊያም አንድ ህብረተሰብ ሳይሆን ጠላቶ በሙስሊሙ አለም እየመሩት ያለው ጦርነት ነው። ዩኤስ አሜሪካ በዚህ አካባቢ የያዘችውን የተሳሳተ የፖለቲካ አቋም በመቀየር አምባገነኖችን ለማባረር እርዳታዋን መለገሷን መቀጠል ይኖርባታል። We're not dumb and we're not, we're not blind. They're all sitting in your cells while you pave the, the road to hell. hell. mr president you'd never take a walk with me